በቅርቡ ከእስር የተፈቱትን እስክንድር ነጋን ተመስገን ደሳለኝን አንዱ ዓለም አራጌንና በፍቃዱ ጥላሁንን ጨምሮ አስራ ሁለት ሰዎች ዛሬ ምሽት ላይ በፖሊስ ቁጥጥር ስር ውለዋል። ሁኔታው ምን እንደነበር ወደ አዲስ አበባ ደውዬ የተመስገን ደሳለኝን ወንድም ታሪኩ ደሳለኝን አነጋግሬ ነበር። የተባባልነውን እንሆ ዛሬ እኛ ቤት ተመስገን ቤት ማለት ነው፣ ማዘርጋት ጀሞ ዝግጅት ነበረ። የምን ምንድነው የዝግጅቱ አላማ? ከዚህ በፊት ታስረው የተፈቱ ሰዎች የምስጋናና የስጦታ ፕሮግራም ብለው የተወሰኑ ወጣቶች ሊያዘጋጁ ዝግጅት ነበረ እኛ ቤት ውስጥ ና በዚህም ዝግጅት ላይ ስጦታና ሽልማት እና ምስጋና ከተፈቱ ሰዎች መካከል ተመስገን ደስ አለኝ፣ አንዷ ለማራጌ ና ናትናኤል መኮንን፣ ጎልባና ልሊሳ ና አበበ ከፍቶ እንዲሁም ማዋይሽ ዘውዱ ይገኙ ነበረ። ይህ ፕሮግራም እየተካሄደ ነበረ። ይህ ፕሮግራም እየተካሄደ ወደ መሀላ አካባቢ፣ ወደ ማለቻው አካባቢ ፖሊሶች መጡ። እዛው ሙሉን ከበቡት ግቢውን። አንዱ በበስኮት በዚህ በዚህ ሆኑ። ጃቡ ኮንዶሚኒየምን ውስጥ ነው አቶ ሮስ ነበር ያደረግ ነው ምናምን ምንድነው ስንላቸው፣ ምንም በቃ ሰው ማለፍ አይችልም በዚህ በዚህ አሉ። ከዛ ሌሎቹን ሁሉም ሰዎች መበታተን ጀመሩ። ራይቶ ከመሀል መውጫ መግቢያውን ዘጉት ማለት ነው። መጀመሪያ ዘጉቱ ነበረ አንድ ሀያ ደቂቃ ሬዲዮ በሬዲዮ ካወሩ በኋላ መውጫ መግቢያውን ዘጉት። የምኑን መውጫ መግቢያ የጀሙ ኮንዶሚኒየሙን፣ እኛ የለንበትም፣ እኛ ቤት ነበረ እና መጀመሪያ ምንድነው አሏቸው። ከዛ በኋላ ምንም ሰው በሬዲዮ እያናገረ አንዱ ሄደ። አንድ ሀያ ደቂቃ ዝም ብለው ቆሙ። ምንም ሰው መውጣት መግባት የሚቻላል ዘማኛ እኛም ዝም ብለን ፕሮግራሙ ቀጠለ። ብዙ ሰዎች ያው ፕሮግራሙ እያለቀም ስለሆነ ሄዱ። መጨረሻ ላይ የቀሩ ሰዎች ነበሩ። ከዛ በኋላ እነሱን ከበቧቸው ማንም ሰው መንቀሳቀስ አይችልም አሉ ማለት ነው። እሺ ከተወሰነ ሰላሳ ደቂቃ ከከበቧቸው በኋላ የፖሊስ መኪና መጣ። ከዛ ተመስገን ደስ አለኝም አንዷለም አራጌ እስክንድር ነጋን መሀል ስፋንታውንም በፍቃዱ ዛይሉን ወንሸት ሞላን ለባለሙር ካገኘውን አዲስ ጌትነትን ይድነቃቸው አዲስን ስንታየው ቸኮልን እና ተፈራ ተፍሬን በፒካፕ ጭነው ሌላም አንድ ከኋላ የፖሊስ መኪና አድርገው ደግሞ የሚገኙ ሙዚቃ ቤት ያፈሩት ፖሊስ መምሪያ አለዛ። እሺ ወዛሁን እስር ቤት ውስጥ አስገብተዋቸዋል። እንግዲህ ከዚያም ወደ እነ ተመስገን በቀጥታ ደውዬ በፍቃዱ ኃይሉን ተመስገን ደሳለኝንና እስክንድር ነጋን እዚያው ፖሊስ ጣቢያ እንዳሉ አግኝቻቸዋለሁ። ሄሎ ተመስገን ሰላም ነው፣ እንዴት ነህ? እንዴት ነህ? የት ነው አሁን ያለኸው? ተመስገን አሁን ፖሊስ ጣቢያ ውስጥ ነው ያለነው። የት ፖሊስ ጣቢያ ነው? ጀሙ ጀሙ ነው እና ንፋስ ስልክ ላፍቶ ይሁን አንድ ብራንቱ መሰለኝ ፖሊስ ጣቢያ የተለየ ስም አለው። ንፋስ ስልክ ላፍቶ ጀሙ ፖሊስ ጣቢያ ነው የሚባለው። ምንድን ነው የተፈጠረው ንገረኝ። ለምንድን ነው አሁን አንተ እዛ የምትገኘው? እንግዲህ አሁን እኔ እዛ የምገኘው ዛሬ ከስር ቤት የተፈቱት እኔን ጨምሮ ሁላችንም ዳቦና ሻይ ቡና አዘጋጅተን የስር ቤት ስርታችንን እያከበር ነበረ። የት እኔ ቤተሰቦች ቤት በረንዳ ላይ እሺ። እና በርካታ ፖሊሶች መጥተው በሙሉ አካባቢ ሳስበን ዜ ለምንድን ነው አሉ። ይዘዋቸው ሄዱት ነገር አለ። በኋላ እሺ። እስከዛ ሌላ ሰው እስክንድር ላናግር። እሺ፣ እስክንድር ነህ? አዎ። በምን ሁኔታ ላይ ነው አሁን የምትገኙት? አሁን እዛው በር ላይ ቁጭ ብለናል። እሺ። ካላችን እየተቀበሉ ነው። ምንድነው አሉ ሰንደቅ ዓላማውን ነው የሚያነሱት። ሰንደቅ ዓላማው ኮከብ የሌለበት ሳን ሰንደቅ ዓላማ ሰቅላችኋል ነው የሚያሉ የሚጠይቁን በዋናነት። እሺ እንደገና ደግሞ አንድ ፖሊስ ተመስገን እንከሶታል፣ እና እናስ ሁለቱን በሚመለከት ነው ማለትም ተመስገን በኃይለ ቃል ተናግሮኛል ነው የሚለው። ዛሬ ምን አለኝ ላይ በተፈጠረ አለመግባባት፣ እዛ በዝግጅቱ ላይ በተፈጠረ አለመግባባት በኃይለ ቃል ተናግሮኛል ነው የሚለው። ግን በዋናነት የተያያዘው የሰንደቅ ዓላማ ጉዳይ ነው። ኮከብ የሌለበት ሰንደቅ ዓላማ ሸክላቸው ነበር ነው ምን አለኝ ነው የሚለው። የፖሊስ ባልደረባው ያው በኃይለ ቃል እንትን ብሎኛል፣ በገላጋይ ነው እንጂ ሊረበድበኝም ሞክሯል የሚል የሀሰት ክስ ነው የደረደረው። ኃይለ ቃል ሰንዝሮብኛል ወይም ተናግሮኛል ሲል እንደዚህ እንደዚህ ብሎኛል ብሎ የጠራቸው ቃላት የሉም የሉም ብሎ ነው ኃይለ ቃል ተናግሮኛል ሊደበድበኝም ሲል በገላጋይ ነው የተረፍኩት የሚል ፍጹም ፍጹም ፍጹም የሆነ የሐሰት ክስ ነው ያቀረቡበት። እናንተ እዛ ነበራችሁ? አብራችሁ ነበራችሁ? ይሄ ሁኔታ ሲፈጠር፣ እንደኛ እዛ ቁጭ ብለናል እኮ ፈጽሞ ያልሆነ ነገር ነው እሱ። እንኳን ሰው ሰው ሊደበድብ ቀርቶ ምንም አይነት ወደ የኃይል እርምጃ የማያወስድ መሆኑን ይታወቃል። እስክንድር ለመሆኑ ተጠይቀሃል? እንደ አሁን አንተ ፖሊስ ፊት ቀርበህ ቃልህን ሰጥተሃል? አዎ፣ ያው ሰንደቅ ዓላማውን ቢመለከት ነው ልትጠየቅ ነው። ማን የሰቀለው የሚል ጥያቄ ቀርቦልናል። ሰንደቅ ዓላማውን ያው ሁላችንም ኃላፊነት እንወስዳለን የሚል ቃል ነው ሰጥቼ መጣሁት። ምን ታደርጉ ነበር ለመሆኑ በዛ ዝግጅት ላይ ዝግጅቱ ያው ከእስር ቤት የወጡትን ለማስታወስ ነው። ከዚህ በፊት እንደዚህ ሲደረግ ነበር። በየቦታው እየተደረገ ነው። እርግጥ በየቦታው ሲደረግ በተለያዩ ቦታዎችን ሲደረግ በከፍተኛ ጥንቃቄና በከፍተኛ ሚስጥር ነው እስካሁን ሲደረግ የነበረው። አሁን እንዳጋጣሚ ይሄ ነገር ሊደርሱበት ይችለዋል። እና ፖሊሶች መጥተው ሰንደቅ ዓላማውን አውርዱ ብሎ በአለም ጥያቄ የተፈጠረ በዛ ምክንያት ነው። ወደዚህ ወደ ፖለቲካ ለማምጣት የቻልነው ለምንድን ነው ምስጢር ማድረግ ያስፈለገው? የተከለከለ ነገር አለ እንዴ? እናንተ ደሴ ድረስ ሄዳችሁ ያነጋገራችኋቸው ሰዎች ነበሩ በቅርቡ አይደለም እንዴ? ብድግ ተብሎ አሁን እንደዚህ አይነት እርምጃ የሚወሰድበት ምክንያት አለ? ጎንደር ሄጃለሁ፣ ወልዲያ ሄጃለሁ፣ ባህር ዳር ሄጃለሁ፣ ደብረ ማርቆስ ትናንትና ደብረ ማርቆስ ነበርኩኝ። እነዚህ ቦታዎች በሙሉ የምስጋና ፕሮግራሞች የተደረጉት በከፍተኛ ሚስጥር ነው። በከፍተኛ ሚስጥር እንደው በጣም በጣም በጣም ከፍተኛ ሚስጥር ነው የተደረጉት። ቢታወቁ ያው እንደዚህ አይነት ችግር ይፈጠራል። እንደውም ክፍለ ሀገርም ስለሆነ ልጆች ይታፈሳሉ በሚል በከፍተኛ ጥንቃቄ ነው እየተደረገ ያለው። ለዚህ ሁሉ የሚቀርበው ምክንያት የአስቸኳይ ጊዜ አዋጁ ነው። በአጠቃላይ ግን ምንም ምንም መፈናፈኛ እንደሌለ የሚታየው ምንም በትንሽም ትንሽም ነገር ለማድረግ ሀገሪቱ ውስጥ መፈናፈኛ የለም። ያንን መገንዘብ እስክንድር ለመሆኑ ዛሬ የደረሰባችሁ ነገር አለ በአካላችሁም ላይ ይሁን በስነ ልቦና ላይ የደረሰባችሁ አለ ከተያዛችሁ ጀምሮ አዎ ያው በአካል ላይ ምንም ያደረሱብን ነገር የለም ግን ያው እንዳልኩት ነጻነታችንን የዲሞክራሲ መብታችንን እንደዚህ ሙሉ ለሙሉ መገፋፋችን የሚያሳድርብን የስነልቦና ተጽዕኖ አለ ነው። አስቸኳይ ጊዜ አዋጅ ታውጇል፣ ግን አስቸኳይ ጊዜ አዋጁ ህግና ስርአት ማስከበር ነው እንጂ መሆን የሚገባው የዜጎችን መብት ሙሉ ለሙሉ ግፉፍ አድርጎ ለመውሰድ አይደለም። በዚህ አስቸኳይ ጊዜ አዋጁ አተገባበሩ በጣም በጣም በጣም ችግር እንዳለበት ነው የሚታየኝ። መጀመሪያውንም አያስፈልግም። የማያስፈልገው ህግ ተግባራዊ ከሆነ በኋላ አፈጻጸሙ ፍጹም ፍጹም ፍጹም አስቸጋሪ ነው። የቆጠረው የፍርሀትም ድባብ በጣም በጣም በጣም የሚያፈናፍን አይደለም። እስክንድር፣ ለመሆኑ ቃልህን ስትሰጥ በነበረ ጊዜ ከተረኛ መኮንኑ ወይም ቃልህን ይቀበል ከነበረው የፖሊስ ባልደረባ የሚሰነዘሩብህ ቃላት ነበሩ? የኃይልም ቃላት ይሁኑ ወይም የማስፈራሪያ የዛቻ ቃልህን በግድ እንድትሰጥ የተደረገብህ ነገር ይኖር ይሆን? አይ ዛቻና ማስፈራሪያ አልተደረገብንም። ግን ተመስገንም በሚመለከት ክርክር ውስጥ ከከሰሰው ፖሊስ ጋር ተከራክረዋል ተመስገን ሰውን ለመምታት እጁን እንደማያነሳ ድፍን የኢትዮጵያ ህዝብ ይመሰክርለታል ብዬ ተናግሬያለሁ ይህ አባባሌ ደግሞ ፖሊሱን አስቆጥቶታል ተመስገን እንኳን እንደዚህ አይነት እርምጃ ሊወስድ ቀርቶ ሀይለ ቃል የማይናገር ልጅ መሆኑን ድፍን የኢትዮጵያ ህዝብ እንደሚመሰክርለት ነገርታችኋለሁ ይሄ እንዳልኩት ፖሊሱን አስቆጥቶታል አሁን ምን እየጠበቃችሁ ነው ምንድን ነው እንግዲህ ከአሁን በኋላ ይሆናል ብላችሁ የምታስቡት እስክንድር አናቅም፣ አናውቅም። መጥተው መታወቂያችንን መዝግበው ማን ነው በእስር ላይ ነበረው፣ ማን ነው በቅርቡ ከእስር የተፈታው፣ ማን ነው በቅርቡ በእስር ላይ ነበረው ብለው በእስር ላይ ነበር ነው ለብቻ መዝግበው ሄደዋል። በመሃላችሁ እስር ላይ ከዚህ በፊት ያልነበሩም ሰዎች አሉ ማለት ነው፣ ከተያዛችሁት መካከል አሉ። እዚህ በአሁኑ ጊዜ ያልታሰሩ ከመካከላችንም አሉ። አሁን በመጨረሻው ዙር ከተፈታ ነው መካከልም ያልነበሩ አሉ። ቀደም ብሎ የተፈተዋሉ ያጉራ ማይለኝ ነው። በዚህ አጋጣሚ ግን ለባለቤትም ለልጅም ለኢትዮጵያ ሕዝብም ማስተላለፍ የምፈልገው መልእክት አሁንም የምንታሰር ከሆነ የምንታሰረው እሱም ፍሬ በሌለው ነገር መሆኑ እንዲታወቅልን እፈልጋለሁ። ለመሆኑ ባለቤትህና ልጅህን አግኝታቸዋል? ዛሬ በዚህ ምሽት ለትንሽ ደቂቃዎች አሁን አግኝቻት ነበር። ደቂቃዎች በፊት ይሄ ስልክ ምናልባት እጃችንም አይነት ቁት ከሆነ እንደገና አሁን ባንስልኮ ደውዬ ባለቤትህንና ልጅህን ለማግኘት እሞክራለሁ። መልካም፣ እስቲ እንግዲህ ብዙ አልያዝህ። እከታተላለሁኝ ያላችሁበትን ሁኔታ። መልካም ምሽት። የፖሊስን ምላሽ ለማግኘት እየጣርነን እንዳገኘን እናቀርባለን።